የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የረቡዕ ምሽት ስርጭታችን ጀመረ ¶¶ በመተማ ወረዳ አንዲት ሱዳናዊትን ጨምሮ ሶስት ሰዎች በታጣቂዎች ተገደሉ። በወቅቱ ይህ ወንጀል እንደተፈጸመ የእኛ የጸጥታ ኃይል ደርሷል። ቁስለኞችንም አንስተናል። ያው የሞቱትንም በክብር ነው ያመጣነው። ሁለት ኢትዮጵያውያን እና አንዷ ሱዳናዊ ነው የሞተችው። ያው ደብድበው ነው ዝም ብለው ይሄዱ። አግተው ለመውሰድ ፈልገው ነበር። የኛ የጸጥታ ኃይልም ስለደረሰ ለማስጣል ሞክሯል። የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስን ነበር የሰማችሁት። ዘገባውን በአብይ ርዕሳችን ታደምጣላችሁ። ይህና ሌሎችንም የአገር ውስጥና የውጭ ሀገር ዘገባዎችን ይዘን መጥተናል። ረቡዕ ሰኔ 12 2016 ዓ ም ክብራትና ክብራን ሳስተናግዳችው የማመሸው እንግዲህ ሌነኝ ለዓለም ዜናዎች ስመኝሽ የቆየ በስቱዲዮ ትገኛለች። የምሽቱን ስርጭት ከስቱዲዮ የሚያቀናብርልን ኤልያስ አስማሬ ነው። የምሽቱ ዋና አዘጋጅ ደግሞ ደረጀ ደስታ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበዝኩ አሁን በቅድሚያ ወደ ዓለም ዜናው በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በኢትዮጵያ የሰብአዊ መብት ቡድኖች ላይ የሚፈጸመው አፈና እንዲቆም ተጠየቀ፣ በኢትዮጵያ የሰብአዊ መብቶች ጥሰት ተባብሶ መቀጠሉን ተመድ አስታወቀና የደቡብ አፍሪካው ራማፎሳ ለሁለተኛ ጊዜ የፕሬዝዳንትነት ቃለ መሐላ ፈጸሙ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ባለስልጣናት በሀገር ውስጥ የሰብአዊ መብቶች ተሟጋች ተቋማትና የሲቪክ ማህበራት ላይ የሚፈጸሙትንና እየተባባሰ የሄደውን አፈና በአስቸኳይ እንዲያቆሙ አምስት ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ጥሪ ያቀረቡ አፈናው በአካልና በዲጂታል የሚደረግ ክትትልን የቃል ትንኮሳን፣ ማስፈራራትንና ዛቻዎችን እንደሚያካትት የገለጹ ተቋማቱ እነዚህ ድርጊቶች የሰብአዊ መብት ተቋማት በሀገሪቱ ውስጥ ሰብአዊ መብቶችን የማስከበርና ሲጣሱ ደግሞ ተጠያቂነትን የማስፈን አስፈላጊ ተግባራቸውን እንዳያከናውኑ ያግዳቸዋል ብለዋል። አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች፣ ፍሮንትላይን ዲፌንደርስ ዓለም አቀፍ የሰብአዊ መብቶች ፌዴሬሽን እና የማሰቃያት ተግባራትን የሚቃወመው ዓለም አቀፍ ድርጅት በጋራ ባቀረቡት ጥሪ ከቅርብ ወራት ወዲህ የኢትዮጵያ የደህንነትና የስለላ ኃይሎች አንጋፋ የሆነውን የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጉን ጨምሮ በሀገሪቱ ውስጥ በሚንቀሳቀሱ የኢትዮጵያ ሰብአዊ መብት ተሟጋች ድርጅቶች ላይ የሚያደርሱት ስጋት ማስፈራሪያና ወከባ መጨመሩን ገልጸዋል። የመንግስት የደህንነት ኃይሎችና የስለላ ሰራተኞች የሰብአዊ መብት ተሟጋች ድርጅት ሰራተኞችን በስራ ቦታቸውና በመኖሪያ ቤታቸው በመከታተል በሰብአዊ መብት ዙሪያ ዘገባቸውን እንዲያቆሙ እንደሚያስገድዷቸውም አመልክተዋል። የሲቪል ማህበራትን ዝም ለማሰኘት የሚደረገው ሙከራ በመገናኛ ብዙሃንና በሌሎች ተቃዋሚ ድምጾች ላይ በሚደርሱ ጥቃቶችም የታገዘ ነው ያሉት ዓለም አቀፍ ተቋማቱ ባለፉት አምስት ዓመታት ኢትዮጵያ ውስጥ በነፃነት ሀሳብን የመግለጽና የመሰብሰብ መብትን ጨምሮ ለሲቪክ እንቅስቃሴዎች የሚሰጠው ቦታና ክብር መሸርሸሩን ጠቁመዋል። ተቋማቱ አክለው የኢትዮጵያ ባለስልጣናት በአፍሪካ ደረጃ ለተፈረሙና ሌሎች ዓለም አቀፍ ህግጋት ተገዢ እንዲሆኑና የኢትዮጵያ መንግስት ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የመንግስት ተቺዎችና ሌሎችም የመብት አቀንቃኞች ስራቸውን በሚያከናውኑበት ወቅት ጥቃት እንዳይደርስባቸው ጥበቃ እንዲያደርግላቸው ጠይቀዋል። አድማጮች፣ በሪፖርቱ ዙሪያ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ መንግስት ኃይሎች፣ የኤርትራ ወታደሮች፣ ጸረ መንግስት ታጣቂዎችና አንዳንድ ያልታወቁ ተዋናዮች በፈጸሙት ጥቃት ቢያንስ 1351 ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ባለፈው ሳምንት ባወጣው ሪፖርት አስታውቋል። ከተገደሉት ንጹሐን ዜጎች ውስጥ 740 የሚደርሱት የሞቱት በአማራ ክልል ውስጥ እንደሆነም ሪፖርቱ አመልክቷል። እንደ አውሮፓያን አቆጣጠር ከ2023 እስከ 2024 ድረስ በኢትዮጵያ ያለውን የሰብአዊ መብቶች ሁኔታ አስመልክቶ ድርጅቱ ባወጣው ሪፖርት የኢትዮጵያ የመንግስት ኃይሎች የሰው አልባ የአየር ተሽከርካሪዎችን ወይም ድሮኖችን በመጠቀም ከነሐሴ እስከ ታህሳስ ባለው ጊዜ ባካሄዱት የአየር ጥቃት 248 ያልታጠቁ ሰዎች ገድለዋል፣ ትምህርት ቤቶችንና ሆስፒታሎችን ጨምሮ ጠቃሚ መሰረተ ልማቶችን አውድመዋል ብሏል። በእነዚህ ጥቃቶችም የዓለም አቀፍ ሕግጋት መጣሳቸውን በመጥቀስ ስጋት መፍጠሩን አመልክቷል። የተባበሩት መንግስታት ድርጅትን ሪፖርት አስመልክቶ ከፌዴራል መንግስት ባለስልጣናት ምላሽ ለማድረግ ያደረግነው ጥረት አልተሳካም። ይህ ዘገባ እስከተጠናቀቀበት ጊዜ ድረስም የክልሎቹ ባለስልጣናት ያወጡት ምንም አይነት መግለጫ የለም። እንደ አውሮፓውያን አቆጣጠር ነሐሴ አራት ቀን 2023 በአማራ ክልል የተጣለውን የአስቸኳይ ጊዜ አዋጅ ተከትሎ በተፈጸመ የዘፈቀደ እርምጃ የመኖር መብትን የመንፈግ፣ በራስ አካል ላይ የማዘዝ መብትን የማሳጣት፣ የዘፈቀደ ስርዓትና እገታ፣ ጾታዊ ጥቃት፣ የመሰብሰብና ሀሳብን በነፃነት የመግለጽ እንዲሁም ከቦታ ቦታ የመንቀሳቀስ መብትን መጣስና አፈናና በግዳጅ መሰወር የመሳሰሉ የመብት ጥሰቶች መፈጸማቸውንም የተባበሩት መንግስታት ድርጅት የሰ የሰብአዊ መብቶች ኮሚሽነር ሪፖርት ጠቅሷል። ጥቃቶቹና የመብቶቹ ጥሰቱ በፈንታቸው በተለይ በጥቃቱ የተጎዱትን ጨምሮ የህብረተሰቡን ማህበራዊና ኢኮኖሚያዊ መብቶች ክፉኛ መጉዳታቸውንም ሪፖርቱ ጨምሮ አመልክቷል። አድማጮችና ተመልካቾች በትላንትና ሁለት በተላለፈው ዜና መግለጫ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ዩኤን ኦቻ ተብሎ የተነበበው በስህተት መሆኑን እንገልጻለን። የደቡብ አፍሪካው መሪ ሲሪል ራማፎሳ ለሁለተኛ ጊዜ የፕሬዝዳንትነት ቃለ መሀላ በመፈጸም አዲስ የስልጣን ዘመን ጀምረዋል። ራማፎሳ ስልጣኑን በድጋሚ የተረከቡት የተዳከመው የአፍሪካ ብሔራዊ ኮንግረስ ፓርቲያቸው በስልጣን ላይ ለመቆየት የሚያስችለውን የመንግስት ጥምረት ስምምነት በከፍተኛ ጥረት ከተቀዳጀ በኋላ ነው። በግንቦት መጨረሻ በተካሄደው የደቡብ አፍሪካ አጠቃላይ ምርጫ በሶስት አስርት ዓመታት ውስጥ ለመጀመሪያ ጊዜ ምንም አይነት አሸናፊ ሳይኖር ቢቀርም የህግ አውጪዎች ባለፈው ሳምንት የሰባ አንድ ዓመቱን አዛውንት በድጋሚ መርጠዋቸዋል። በፕሪቶሪያ ውስጥ የመንግስት መቀመጫ በሆነው አንድነት ህንጻ በተካሄደው ስነ ስርዓት ላይ ቃለመሐላ ላይ የፈጸሙት ራማፎሳ ባደረጉት ንግግር የብሔራዊ አንድነት መንግስት ምስረታ ትልቅ ትርጉም የሚሰጠው የአዲስ ዘመን መጀመሪያ ነው ያሉ ሲሆን የደቡብ አፍሪካ መራጮች ሀገራችንን አንድ ፓርቲ በብቸኝነት እንዲያስተዳድረው ሙሉ ስልጣን አልሰጠም ሲሉ አክለዋል። ራማፎሳ በህግ አውጪዎች፣ የውጭ አገር መሪዎች፣ የሃይማኖትና የባህል መሪዎች እንዲሁም ደጋፊዎች ፊት ባደረጉት በዚሁ ንግግር ህዝቡ ችግራቸውን ለመፍታትና ምኞታቸውን እውን ለማድረግ በጋራ እንድንሰራ መመሪያ ሰጥተውናል ሲሉም ተናግረዋል። ፓርቲያቸው ከጥምረቱ አባላት ጋር ድርድር በቀጠለበት ወቅት ራማፎሳ በመጪዎቹ ቀናት የካቢኔ አባላቶቻቸውን ያሳውቃሉ ተብሎ ይጠበቃል። በቃለ መሀላ ስነ ስርአቱ ላይ የናይጄሪያውን ፕሬዝዳንት ቦላ አህመድ ቲኒቡ፣ የአንጎላውን ዥዋ ሎራንሶ፣ የኮንጎ ብራዛቪሉን ዴኒስ ሳሱን ጉዌንሶንና የስቲዋኒን ንጉስ ምስዋቲን ጨምሮ በርካታ የሀገር መሪዎች ተገኝተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሴኔጋል ጉምሩክ መስሪያ ቤት ባለፉት አምስት ዓመታት ውስጥ በድምሩ ሀምሳ ሚሊዮን ዶላር በላይ ዋጋ ያላቸው ሶስት የኮኬን ጭነቶች መያዙን ማክሰኞ ዕለት አስታወቀ። የጉምሩክ ባለስልጣናት ከቅርብ ጊዜ ወዲህ ከአጎራባች ሀገሮች በተለይም በላቲን አሜሪካ እየተመረተ ወደ አውሮፓ የሚጓዘውን አደንዛዥ ዕፅ ማስተላለፊያ ከሆኑት ጊኒ፣ ጋምቢያ፣ ጊኒ ቢሳዎና ማሊ የሚገባውን ኮኬን በብዛት እያያዙ ይገኛሉ። ፖሊስ ማክሰኞ እለት ባወጣው መግለጫ ከማሊ ጋር በሚያዋስነው ድንበር አቅራቢያ አንድ ማቀዝቀዣ ያለው የጭነት መኪና መያዙን እና በድምሩ 3624 ኪሎ ግራም የሚመዝን ኮኬን የያዙ 264 እሽጎችን በማቀዝቀዣው ውስጥ ባለው የአየር ማናፈሻ በኩል በጥንቃቄ ተደብቀው ማግኘቱን ገልጿል። የተያዙት እሽጎች በአጠቃላይ 40 ሚሊዮን ዶላር እንደሚያወጡም ተገምቷል። በተጨማሪም የጉምሩክ መስሪያ ቤቱ 14.2 ሚሊዮን ዶላር የሚያወጡ 95 ጥቅሎችን መያዙንም አስታውቋል። በሴኔጋል ዋና ከተማ ዳካር አቅራቢያ በሚገኘው ብሌዝ ዲያር የተሰኘው የአየር ማረፊያ ቅዳሜ እለት 2.3 ሚሊዮን ዶላር የሚያወጣ 18 ኪሎ ግራም ኮኬን መገኘቱም የተገለጸ ሲሆን አደንዛዥ እጾቹ ባለቤት በሌላቸው ሻንጣ ውስጥ ታሽገው ከሴኔጋል አዋሳኝ ሀገር ወደ አውሮፓ ሀገራት ወደ አውሮፓ ህብረት አገራት እየተወሰዱ እንደነበርም ተመልክቷል። የእስልምና እምነት ተከታዮች በየአመቱ ወደ ሳውዲ አረቢያ ቅዱስ ከተማ መካ በሚያደርጉት የሀጂ ሃይማኖታዊ ስነ ስርዓት ላይ በተከሰተው ከፍተኛ ሙቀት ምክንያት በመቶዎች የሚቆጠሩ ምዕመናን ህይወታቸው ማለፉን ተከትሎ አንድ ሳምንት ለሚጠጋ ጊዜ ተካሄደው የሀጅ ስነ ስርዓት ረቡዕ ዕለት እንደሚጠናቀቅ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ለሀጅ የተጓዙት ሰዎች ከተጓዙት ሰዎች ውስጥ በትንሹ አምስት መቶ ሀምሳ ሰዎች ከሙቀት ጋር በተያያዘ ህመም ምክንያት መሞታቸውንና አብዛኞቹ ግብፃውያን መሆናቸውን ዲፕሎማቶች ለፈረንሳዊ የዜና አገልግሎት አዣንስ ፍራንስ ፕሬስ አስታውቀዋል። ሮይተርስ የሟቾቹን ቁጥር ማረጋገጥ ባይችልም ላለፉት ሰላሳ አመታት በተካሄደው የሀጅ ሃይማኖታዊ ስርዓት ውስጥ በድንኳን ውስጥ በሚፈጠሩ የእሳት ቃጠሎች፣ መረጋገጦችና ሌሎች አደጋዎች በመቶዎች የሚቆጠሩ ሰዎች ህይወት እንደሚያልፍ አመልክቷል። ሀጅ ከ14 ምዕት ዓመታት በፊት ነቢዩ መሐመድ ለተከታዮቻቸው ባስተማሩት መሰረት ሙስሊሞች ሃይማኖታዊ ስርዓቶችን ለመፈጸም ወደ መካ የሚያደርጉት ጉዞ ሲሆን በዚህ ዓመት አንድ ነጥብ ስምንት ሚሊየን በላይ ምዕመናን ይታደማሉ ተብሎ እንደሚጠበቅ ተገልጿል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ የምሽቱ መሰናዷችን ወደ እንግዱ ላሳልፋችሁ። ስምበኝሽ የቆየን ለምሽቱ ዜና አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላልፍላችሁን የረቡዕ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሻው እንግዲህ እኔ ነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማሬ ነው። የዌብና ማህበራዊ ድረገጽ አሰናጃችን አበባዩ ገበያው፣ የምሽቱ ዋና አዘጋጅ ደረጀ ደስታ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በመተማ ወረዳ አንዲት ሱዳናዊትን ጨምሮ ሶስት ሰዎች በታጣቂዎች ተገደሉ የሚለው ለምሽቱ ለአብይ ርዕስ ዘገባችን የመረጥነው ነው። በምዕራብ ጎንደር ዞን ባለፈው ሳምንት እሁድ ታጣቂዎች በከፈቱት ተኩስ አንዲት ሱዳናዊትን ስደተኛ ጨምሮ ሁለት ኢትዮጵያውያን መገደላቸውን የመተማ ወረዳ አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ ደሳሌ ሞገስ ግድያው የተፈጸመው ከምዕራብ ጎንደር ዞን ዋና ከተማ ገንደ ውሃ ወደ ነጋዴ ባህር ሲጓዝ በነበረ አነስተኛ የህዝብ ማመላለሻ መኪና ላይ በተከፈተ ተኩስ እንደሆነ ለአሜሪካ ድምጽ ተናግረዋል። የግድያ ድርጊቱን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎትም አረጋግጧል። ገብረ ሚካኤል ገብረመድኅን ዝርዝሩን ይዘዋል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ባለፈው ሳምንት እሁድ ሰኔ 9 ቀን 2016 ዓ ም ከዞን ዋና ከተማ ገንደ ውሃ ወደ ነጋዴ ባህር ተሳፋሪዎችን ጭኖ ሲጓዝ በነበረ አነስተኛ የህዝብ ማመላለሻ መኪና ላይ ታጣቂዎች በከፈቱት ተኩስ የሰው ህይወት ማለፉን የወረዳው አስተዳዳሪ አቶ ደሳለኝ ሞገስ ለአሜሪካ ድምፅ ተናግረዋል። በወቅቱ ይህ ወንጀል እንደተፈጸመ የእኛ የጸጥታ ኃይል ደርሷል። ቁስለኞችንም አንስተናል። ያው የሞቱትንም ክብር ነው ያመጣ ነው። ሁለት ኢትዮጵያውያንና አንዷ ሱዳናዊ ነው የሞተችው። ያው ደብድበው ነው ዝም ብለው የሄዱ። አግተው ለመውሰድ ፈልገው ነበር። የኛ የጸጥታ ኃይልም ስለደረሰ ለማስጣል ሞክሯል። ዞሮ ዞሮ ግን ይህ አይነት ነገር አልፎ አልፎ እንዲህ አይነት ነገር ይከሰታል እዛ አካባቢ። ይህ ሲከሰት ግን በቅርብ ርቀት ያለው የአካባቢው ማህበረሰብ ከእነዚህ አጋች ቡድን ጋር በጣም ትንቅንቅ ውስጥ ነው ገብቶ እያስጣለ ያለው። በአካባቢው አንዳንዴ የሰዎች እገታ እንደሚፈጸም የጠቀሱት አቶ ደሳለኝ ባለፈው እሁድ በመተማ ወረዳ ከመቃ ቀበሌ በቅርብ ርቀት ላይ ጥቃት ያደረሱትም ተመሳሳይ ተግባር ለመፈጸም ያቀዱ አጋቾች እንደነበሩ ተናግረዋል። በአጋጣሚ በመኪናው ውስጥ ከነበረ ታጣቂ ጋራም የተኩስ ልውውጥ መደረጉን አውስተዋል። በጥቃቱ አንዲት ሱዳናዊት ስደተኛን ጨምሮ ሁለት ኢትዮጵያውያን መገደላቸውን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አረጋግጠዋል። በአገልግሎቱ የኩመር የአውላላና የዓለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ጉዳዩን በተመለከተ ይህን ብለዋል። ማንነታቸው ያልታወቁ ሽፍታዎች በከፈቱት ተኩስ የሱዳን ዜግነት ያላት ሴት ሞተዋል። የተወሰኑ ወደ የአካባቢው ማህበረሰብ ሁለት ሶስት አካባቢ ቆስለዋል። እንደዚሁም ስደተኛው የቆሰለ አለ። በዚህ መካከል የሆነው ነገር ያው እንግዲህ ስደተኞችን ታርጌት ያደረገ አይደለም። በጥቃቱ ከተገደሉት መካከል የሆነችው ሱዳናዊት ስደተኛ የጸጥታ ችግርና የምግብ እጥረት እንደገጠማቸው ገልጸው ከኩመር መጠለያ ጣቢያ ወጥተው መኖሪያቸውን በጎዳና ዳር አድርገዋል ከተባሉት ስደተኞች ጋር ትኖር እንደነበር መሐመድ ሐሚድ የተባሉ ሱዳናዊ ስደተኛ ለአሜሪካ ድምፅ ተናግረዋል። ባለሱዳር ናት። ሁለት ልጅ አላት፣ ሁለት ሴት ማለት ነው። ሁለት ትንሽ ልጆች አላት። እድሜዋ ደግሞ ሀያ ዘጠኝ አመት ነው። አዲል አህመድ ኢስማኤል ትባላል። ከዚህ ወደ እንትን ሄዳ ነበር። ሸሄደ መድኃኒት ምናምን አላት የምትወስደው እሷ እዚህ አይገኝም። ኮመር እና እንትን አውላ ላይ አይገኝም መድኃኒቱ። ከዛ ደግሞ ከሸሂደ አመጥዋለው ምናምን ብላ ነው ይሄደች። ገና ደግሞ ለልጆቹ ሁለት ህጻን ልጅ ነበራት ሴቶች ልብስ ምናምን ይዛ ከሸሂደ ኢድ ስለነበር ከሸሂደ ልብስ ይዛ መጣለች። አጋጣሚ አባዱላ ተክላንበት መንገድ ላይ የሆነ ስታትዎች በጥይት ምናምን መቱ። በትናንትና ወዲ ደግሞ ኮመር ላይ ተቀበረች ማለት ነው። መሐመድ ሐሚድ አክለውም ጥቃቱ በእኛ በሱዳን ስደተኞች ላይ ያነጣጠረ አልነበረም። የአካባቢው ማህበረሰብ ሁሌም በችግራችን ጊዜ ይደርስልናል ብለዋል። እዛ ከተማ አውላላ ያሉ ህዝብ በጣም በጣም በጣም ጥሩ ሰዎች ናቸው። በጣም ነው የሚተባበሩን። የሆነ ነገር ከተቸገነ ወደ ሱ መሮጥ ነው። ውሃ እንኳን ብንፈልግ ከነሱ ግማሽ በግማሽ ተከፋፍለን ነው የምንኖረው። ስለዚህ በጣም ነው መመስገን አለብኝ ልነሱ ማለት በአማራ ክልል ምዕራብ ጎንደር ዞን በሚገኙት የኩመርና አውላላ መጠለያ ጣቢያዎች በአብዛኛው ሱዳናውያን የሆኑ ስምንት ሺህ ስደተኞች እንዳሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በምሕፃሩ ዩኤንኤችሲአር አስታውቋል። ከእነዚህም ውስጥ ወደ አንድ ሺህ የሚሆኑት የተለያዩ ችግሮች ገጥመውናል ብለው ከመጠለያ ጣቢያዎቹ በመውጣት ኑሮዋቸውን በጎዳና ዳር እንዳደረጉም ተቋሙ ገልጿል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በበኩሉ የሱዳን ስደተኞችን የተሻለ የጸጥታ ሁኔታ ወዳለበት ቦታ ለማዛወር እየሠራ መሆኑን ከዚህ ቀደም ማስታወቁ ይታወሳል። ለጥቃቱ ኃላፊነቱን የወሰደ አካል የለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን ለዘገባው አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላልፍላችሁን የረቡ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሽብር ክስ የተመሰረተባቸው የተለያዩ ተጠርጣሪዎች ባቀረቧቸው የዋስትና ጥያቄዎች ላይ ፍርድ ቤቶች ዛሬ ውሳኔ ሰጥተዋል። የሽብር ተከሳሾቹ እነ ክርስቲያን ታደለ ያቀረቡትን የዋስትና ጥያቄ ፍርድ ቤት አልተቀበለውም። በሌላ በኩል ከትናንት በስቲያ ሰኞ የኢህአፓን ሊቀመንበር ጨምሮ ዋስትና የተፈቀደላቸው ዘጠኝ እስረኞች አልተፈቱም። አርቲስት አማኑኤል ሀብታሙንና የቲያትር አዘጋጅ ዳግማ ፈይሳን ጨምሮ በሀያ ግለሰቦች ላይ ደግሞ ፖሊስ በድጋሚ ተጨማሪ የምርመሪያ ጊዜ ጠይቋል። ኬኔዲ አባተ የፍርድ ቤቶቹን ውሎ ተከታትሎ ተከታዩ ልኳል። በአማራ ክልል ካለው በትጥቅ የተደገፈ ግጭት ጋራ በተያያዘ በእነ አቶ ዮሐንስ ቧያለው መዝገብ የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል አቶ ዮሐንስ ቧያለው እና አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ 16ቱ ተከሳሾች በዋስትና ጥያቄያቸውና በክስ መቃወሚያቸው ላይ የፍርድ ቤቱን ብይን ለመስማት ዛሬ ረቡዕ ሰኔ 12 ቀን 2016 ዓ ም ችሎት ቀርበዋል። የተከሳሾቹ ጠበቆችና አቃቤ ህግ ባለፈው ግንቦት 29 ቀን በነበረው ችሎት ላይ ያደረጉትን ክርክር ያደመጠው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ችሎት ዛሬ ዋስትናውን ውድቅ ማድረጉን ጠበቃና የህግ አማካሪ ሰለሞን ገዛኸኝ ተናግረዋል። በና ዮሐንስ በዋለው መዝገብ 16 ተከሳሾች ቀርበው ነበረ ለዛ የተከፈረው ባለፈው የዋስትና ክርክር እና እንዲሁም የክስ መቃወሚያ ያቀርበን ነበረ። በዚህ ላይ ብይን ለመስጠት ነበር። ፍርድ ቤቱም የዋስትናውን ክርክር በተመለከተ ሰዎች የሞቱበት በመሆኑ እንዲሁም ደግሞ ወንጀሉ አስራ አምስት ዓመት በላይ የሚያስቀጣ በመሆኑ ዋስትና ሊፈቀድላቸው ወይም አይገባም የሚል ብይን ሰጥቷል። በክስ በመቃወሚያው ላይ በተመለከተ ግን ብይን ለመስጠት ለሀምሌ አንድ ተቀጥሯል። በተመሳሳይ የሽብር ክስ የቀረበባቸው እነ ዶክተር ወንደሰን አሰፋ ትናንት ማክሰኞ ሰኔ 11 ቀን ፍርድ ቤት ቀርበው የነበረ ሲሆን አቃቤ ሕግ የመሰረተባቸውን የሽብር ክስ አሻሽሎ እንዲያቀርብ በድጋሚ እንደታዘዘ አቶ ሰለሞን ተናግረዋል። በክሱ ላይ የሞቱት ሰዎችን ቁጥሩን እንዲሁም ደግሞ የወደመ ንብረቶችን ቁጥር ብቻ ነው የተገለጸው። ስለዚህ ምን አይነት ሰዎች እንደሞቱ፣ የት ቦታ እንደሞቱ፣ ምን አይነት ንብረት፣ የት ቦታ የሚለውን ነገር በዝርዝር ያልተገለጸ በመሆኑ ይህም ደግሞ ተከሳሾቹ በአግባቡ ለመከላከል የማያስችላቸው በመሆኑ ክስ ተሻሽሎ እንዲቀርብልን ብለን ነበር ያቀረብ። ነው የመከላከል የሚያጣብብ በመሆኑ በወንጀለኛ መቅጫ ስነ ስርአት ቁጥር መቶ አስራ ዘጠኝ እና ተከታዮች መሰረት ክሱ ተሻሽሎ እንዲቀርብ ማለት ብይን ሰጥቷል አቃቤ ህግና ከእኛ አስተያየት ፍርድ ቤቱ ጠይቆ ነበረ አቃቤ ህግ ሁለት ወር ዘጠኝ የሚል ጥያቄ ነበር ያቀረበው በእኛ በኩል ከሳምንት በላይ መሰጠት የለበትም ብለን ነበር ዞሮ ዞሮ ፍርድ ቤቱ የሁለታችንን መልስ በማየት ለሀምሌ አምስት ቀጠሮ ሰጥቷል በሌላ በኩል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራን ጨምሮ ዘጠኝ ታሳሪዎች በገንዘብ ዋስ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ከትናንት በስቲያ ሰኞ ሰኔ አስር ቀን ወስኖ የነበረ ቢሆንም ፖሊስ ግን ሳይለቃቸው ለጠቅላይ ፍርድ ቤት ይግባኝ አቅርበዋል። ይግባኙን ዛሬ የተመለከተው ፍርድ ቤቱ ብይን ለመስጠት ለፊታችን አርብ ቀጥሯል። በነ ፕሮፌሰር ዝናቡ መዝገብ በተመለከተ አምስቱ በ30 ሺህ ብር፣ አራቱ በ20 ሺህ ብር አራዳ ምትብ ሲሎት ከፍተኛ ፍርድ ቤት ባቀረብ ነው የግባይ መሰረት ታቅዶ የነበረ ቢሆንም ፖሊስ ለጠቅላይ ፍርድ ቤት ይግባይ በማቅ በትናንትናዊ ይግባይ በማድረጉ ና ዛሬ ፖሊስን ና በእኛ መካከል ክርክር ለመስማት በቀጠረው መሰረት ክርክር አድርገን ለብይን ለአርብ ሶስት ሰዓት ተቀጥሯል። ይህ በእንዲህ እንዳለ ሁከትና ብጥብጥ በማስነሳት ተጠርጥረዋል በተባሉት ታዋቂው አርቲስት አማኑኤል ሀብታሙ የትያትር አዘጋጅ ዳግማዊ አመለወርቅ ፈይሳና በይበልጥ በማህበራዊ ብዙሃን መገናኛ ላይ የምትታወቀውን ፍላጎት አብርሃምን ጨምሮ በሃያ ግለሰቦች ላይ ፖሊስ በድጋሚ ተጨማሪ የምርመራ ጊዜ ጠይቋል። በፖሊስ ጥየቃ ላይ ክርክር ተደርጎ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ለውሳኔ መቅጠሩን ጠበቃና የህግ አማካሪ አያሌው ቢታኔ ተናግረዋል። ባለፉት አስራ ሶስት ቀናት ፖሊስ የሰራቸው ከመረጃና ብሔራዊ ደህንነት የአራት ሰዎችን ወይም የአራት ተጠርጣሪዎችን የኤሌክትሮኒክስ ውጤትና የሰው ማስረጃ የሰው ማስረጃ ራሱ ስንት ሰው እንደተቀበለ በማን ላይ እንደተቀበለ ራሱ አያሳይም ነበር ማለት ነው። እናም በዚህ ምክንያት ጠበቆች ሰፊ የሆነ ተቃውሞ አቅርበን ነበረ። አንደኛው ተቃውሟችን አሁንም ባለፈው ፍርድ ቤቱ በሰጠው ትዕዛዝ መሰረት ፖሊስ ትዕዛዙን አልፈጸመም። ምክንያቱም የእያንዳንዱን ተጠርጣሪዎች የተናጠል ኃላፊነት ገልጦ ማቅረብ ነበረበት ብለን ነበር። ይህንን አልተወጣም። ሰራው ያላቸውም ስራዎች አይደለም በአስራ ሶስት ቀን በሰዓታት ውስጥ ሊሰራ የሚችል ሆኖ እያለ ዝቅተኛው ሀያ ስድስት ቀን ዳግማዊ ፈይሳ ነው። ትልቁ ደግሞ ከሰማንያ ቀን በላይ የታሰሩ ሰዎችን አስሮ ለማቆየት የሚያስችል በቂ ምክንያት የለም። ስለዚህ የዋስትና መብታቸው ተጠብቆ በውጭ ሆነው ጉዳያቸውን ይከታተሉ እንዲሁም ግለሰቦቹ ላይ የቀረበ በቂ አጠራጣሪ ጉዳይ ስለሌለ እንዲሁም ነጻ ይልቀቅ የሚል አቤቱታ በሰፊው አቅርበል ነበር። መጨረሻ ላይ ፍርድ ቤቱ ብይን ለመስጠት በሚል ለነገ ጠዋት ቀጥሯል ማለት ነው። ፖሊስ ትናንት ማክሰኞ ተጨማሪ አስራ አራት ቀን የምርመራ ጊዜ የጠየቀው በአስቸኳይ ጊዜ አዋጁ ወቅት በቁጥጥር ስር ውለው ለተለያየ የጊዜ መጠን በእስር ላይ የሚገኙት ተጠርጣሪዎቹ ለመጀመሪያ ጊዜ ግንቦት 28 ቀን ፍርድ ቤት ሲቀርቡ ተፈቅዶ የነበረው የ13 ቀን ጊዜ መጠናቀቁን ተከትሎ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዘገባው አመሰግናለሁ። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። በአድዋ ከተማ ታግታ ደብዛዋ የጠፋው አዳጊ መገደሏን ፖሊስ አስታወቀ፣ ይላል ቀጣዩ ዘገባ። በትግራይ ክልል በአድዋ ከተማ ከሶስት ወራት በፊት በአጋቾች ተይዛ የቆየችው አዳጊ መሀሌት ተህላይ መገደሏን የክልሉ ማዕከላዊ ዞን ፖሊስ አስታውቋል። የዞኑ ፖሊስ ወንጀል ምርመራ ኃላፊ ኮማንደር ጸጋይ አስፋ ለአሜሪካ ድምፅ እንደተናገሩት አጋቾቹ የ16 ዓመቷን አዳጊ መሀሌት ተህላይን በአገቱበት ዕለት ገድለው እንደቀበሯት ፖሊስ ከተጠርጣሪዎች ማረጋገጡንና ቤተሰቦቿ የአዳጊዋን አስክሬን ዛሬ ረቡ መረከባቸውን ገልጸዋል። የቀብር ስነ ስርአቷም ዛሬ ከቀጥር በኋላ መፈጸሙን ኮማንድሩ አክሎ አስታውቀዋል። በጉዳዩ ላይ አስተያየታቸውን የጠየቅ ናቸው የሆኖ የሴቶች መብት ተሟጋዥ ሲቪል ማህበረሰብ አስተባባሪ መንግስት በተለይ ለሴቶች የደህንነት ስጋት የሆነውን የክልሉን የጸጥታ ችግር ከህብረተሰቡ ጋር በመተባበር እንዲፈታ ጠይቀዋል። ሙልጌታ አጽባሃ ዝርዝሩን ያቀርብልናል። በትግራይ ክልል ማዕከላዊ ዞን አድዋ ከተማ ባለፈው መጋቢት አስር ቀን ሁለት ሺ አስራ ስድስት አመተ ምህረት አመሻሽ ላይ ከመኖሪያ ቤቷ ወጥታ ወደ ቋንቋ ትምህርት ቤት በማምራት ላይ እያለች በተለምዶ ባጃጅ ተብሎ የሚጠራውን ባለሶስት እግር ተሽከርካሪ በመጠቀም ታግታ የተወሰደችው ማህሌት ተክላይ በአጋቾቿ ተገድላ እንደተቀበረች ፖሊስ የደረሰበትን የምርመራ ውጤት የዞኑ ፖሊስ የወንጀል ምርመራ ኃላፊ ኮማንደር ጸጋይ አስፋ ለአሜሪካ ድምፅ ገልጸዋል። የ16 ዓመቷ ማህሌት በታገተችበት ቀን በስልክ ቁጥሯ ወደ ወላጅ አባቷ ተደውሎ ልጃቸውን በህይወት እንዲያገኙ ሶስት ሚሊዮን ብር የማስለቀቂያ ቤዛ እንዲከፍሉ ተጠይቀው እንደነበረ ኮማንደር ጸጋይ አስታውሰዋል። ሆኖም ማህሌት በታገተችበት ቀን በአጋቾቿ ተገድላ እንደተቀበረች በወንጀሉ ተጠርጥረው የተያዙ ግለሰቦች ማመናቸውንና አስከሬኗን የቀበሩበትንም ስፍራ መርተው ማሳየታቸውን ኮማንደር ጸጋይ አስረድተዋል። የአድዋ ከተማና የዞኑ ፖሊስ ከክልሉ ፖሊስ ኮሚሽን ጋር በመተባበር ቀንና ሌሊት ጉዳዩን ሲያጣራ ቆይቷል። አዳጊዋ በታገተችበት ዕለት በሶስት ሰዓታት ጊዜ ውስጥ በአጋቾቿ ጭካኔ ተገድላ እንደተቀበረች ከተጠርጣሪዎቹ ለማረጋገጥ ተችሏል። ራሳቸው ተጠርጣሪዎቹ አስከሬኗ የተቀበረበትን ቦታ መርተው አሳይተውናል። በዛሬው እለትም አስከሬኗን ከተቀበረችበት ስፍራ በማውጣት ለብሳው ከነበረ ልብስና ጫማ እርሷ መሆኗን አረጋግጠናል። ለቤተሰብም አስከሬኗን አስረክበናል። የቀብሯ ስነ ስርዓትም በዛሬው እለት ከቀትር በኋላ ተፈጽመዋል። የአዳጊዋ ቤተሰቦች አስከሬኗን የተረከቡት በአይደር ሪፈራል ሆስፒታል ባለሙያዎች ምርመራ ከተካሄደ በኋላ እንደሆነ ኮማንደር ጸጋይ ተናግረዋል። የአስከሬን ምርመራው ሂደት በምን ደረጃ ላይ እንደሚገኝ ኮማንደሩ ባይጠቅሱም ከግድያው ጋር በተያያዘ እስካሁን ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውንና ማጣራቱም መቀጠሉም አመልክተዋል። ከሁለት ሳምንታት በፊት የማህሌት ወላጅ አባት አቶ ተክላይ ግርማይ ለአሜሪካ ድምፅ በሰጡት አስተያየት ፖሊስ አስፈላጊውን ክትትል ባለማ ማድረጉ የልጃቸውን ሁኔታ ለማወቅ አለመቻላቸውን በመጥቀስ ቅሬታ ማቅረባቸው አይዘነጋም። ታጋቿ አዳጊ ማህሌት ተክላይ በአጋቾቿ ጭካኔ የመገደሏ ዜና መናፈሱ ተከትሎ በማህበራዊ ትስስር ገጽ ተጠቃሚዎች ዘንድ ቁጣና ስጋት እያስተጋባ ይገኛል። በጉዳዩ አስተያየታቸውን የጠየቅናቸው የይሆኖ የሴቶች መብት ተከራካሪ ሲቪል ማህበረሰብ አስተባባሪ ጽዴና አባዲ በሴቶች ላይ እየደረሰ ያለውን ጥቃት መከላከልን አስመልክቶ ተቋማቸው ግንዛቤን ለማሳደግ እየተንቀሳቀሰ ባለበት ሳምንት የአዳጊ ማህሌት ግድያ መስማቱ በክልሉ ያለውን የሴቶች ደህንነት በአስከፊ ደረጃ ላይ እንደሚገኝ ሁነኛ ማሳያ ነው ብለዋል። በትግራይ ክልል ለሴቶች ደህንነት ስጋት ምንጭ ለሆነው የጸጥታ ችግር ጊዜያዊ አስተዳደሩ ልዩ ትኩረት ሰጥቶ ከህብረተሰቡ ጋር በመተባበር እንዲፈታ አስተባበሪዋ ጥሪ አቅርበዋል። ሴቶች ከአሁን የግድያ መታገት፣ እንዲሁም ጾታዊ ጥቃት እየደረሰባቸው ይገኛል የሆነ መፍትሄ ከሁሉም ከማህበረሰቡም፣ ከፖሊስም፣ ከህግ፣ እንዲሁም ከመንግስት የሆነ መፍትሄ እንዲመጣ የጉዳዩ አሳሳቢነት የሚያሳይ ነው። በጣም የሚያሳዝን ክስተት ነው። ምክንያቱም በዚህ እድሜዋ እንደዚህ ህይወቷን በዚህ ሁኔታ ማጣት አልነበረባትም። ወላጆቿም ልጃቸውን እንዲ ማጣት አልነበረባቸውም። በተለያየ እድሜ ያሉት ሴቶችም እንዲሁ በምንም አይነት ጥቃት ማለፍ የለባቸውም። ህይወታቸውንም በምንም አይነት ሁኔታ በእንደዚህ አይነት ወንጀል ማጣት የለባቸውም። ይሄ ነገር ካሁኑ ካልተፈታ ለቀጣይም ብዙ ሴቶች ልናጣ ነው፣ እኔንም ጨምሮ። ስለዚህ ማናችንም ሴፍ አይደለንም። የፖሊስን ቁጥር ጨምሮ አቅሙን በስልጠና ማሳደግ፣ በትይዩም የፍትህ ስርዓቱን በሚገባ ማጎልበት ለክልሉ ሴቶች የደህንነት ስጋት ሆኗል ያሉትን የጸጥታ ችግር በመፍታት ረገድ ሆነኛ አስተዋጽኦ እንደሚኖረው አስተባባሪዋ አክለው አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ጌታን ላደረሰን ዘገባ አመሰግናለሁ። ወደ ውጪ ዘገባዎች ስንሻገር ፑቲን ሰሜን ኮሪያን በመጎብኘት ላይ ናቸው የሚለው እናገኛለን። የሩሲያው ፕሬዝደንት ቭላዲሚር ፑቲን ዛሬ ረቡዕ ፒዮንግያንግ ሲገቡ ደመቅ ያለ አቀባበል ተደርጎላቸዋል። ፑቲን ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የተገናኙ ሲሆን ከምዕራቡ ዓለም ጋራ ፍጥጫ ላይ የሚገኙት ሁለቱ ሀገራት ግንኙነታቸውን ይበልጥ የተቀራረበ ለማድረግ እንደሚጥሩ አስታውቀዋል። የቪኦኤው ማይክል ብራውን የላከው ዘገባ ነው እንደሚከተለው ይቀርባል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ ረቡዕ ፒዮንግያንግ ሲገቡ በሰሜን ኮሪያው መሪ ኪም ጆንግ ኡን ሞቅ ደመቅ ያለ አቀባበል ተደርጎላቸዋል። የሁለትዮሽ ድርድርና ውይይታቸውን ከመጀመራቸው በፊትም በደማቅ የአቀባበል ሥነ ሥርዓት ላይ ተሳትፈዋል። ፑቲን ሰሜን ኮሪያ ለአገራቸው የምትሰጠውን ድጋፍ አድንቀዋል። በዩክሬን ላይ ያለንን ጨምሮ ለሩሲያ ፖሊሲዎች የምታሳዩት የማይለዋወጥና ቀጣይ ለሆነ ድጋፋችሁ ከፍተኛ አድናቆታለን። ይህም ማለት ከአሜሪካን ኢምፔሪያሊስት የበላይነት ፖሊሲ እንዲሁም ተባባሪዎቿ በሩሲያ ፌዴሬሽን ላይ ከሚያሳዩት አቋም ጋር የምናደርገውን ትግል የሚጨምር ነው። ኪም ለፑቲን በሰጡት ምላሽ ለሩሲያ ሙሉ ድጋፍ እንደሚያደርጉና በአንድነት እንደሚቆሙ አስታውቀዋል። የኮሪያ ህዝባዊ ዲሞክራሲያዊ ሪፐብሊክ የሩሲያ ፌዴሬሽን በዓለም ስትራቴጂካዊ መመጣጠንና መረጋጋት እንዲኖር የምትጫወተውን ሚና እናደንቃለን። የሩሲያ መንግስት ሉዓላዊነቱንና ጥቅሙን ለማስጠበቅ እንዲሁም ድንበሩን ለማረጋጋት በዩክሬን ለሚያካሂደው ልዩ ወታደራዊ ዘመቻ ያለንን ሙሉ ድጋፍ እንገልጻለን። በ24 ዓመታት ውስጥ ለመጀመሪያ ጊዜ በሰሜን ኮሪያ የተገኙት ፑቲን ኪም በሞስኮ ግብኝት እንዲያደርጉ መጋበዛቸውን የሩሲያ መንግሥታዊ ብዙሃን መገናኛ ዘግበዋል። ሩሲያ እና ሰሜን ኮሪያ የረጅም ጊዜ ወዳጆች ቢሆኑም ከሁለት ዓመታት በፊት ሩሲያ ዩክሬንን መውረሯን ተከትሎ ወዳጅነታቸው ይበልጥ እየተጠናከረ መጥተዋል። ባሊስቲክ ሚሳይሎችን ጨምሮ በሺ የሚቆጠሩ ተተኳሾችን ሰሜን ኮሪያ ለሩሲያ እንደላከች የአሜሪካ ባለሥልጣናት ይገልጻሉ። ፒዮንግያንግ እና ሞስኮ ግን ይህን ያስተባብላሉ። የቪኦኤ ማይክል ብራውን ላከው ዘገባ። እንግዲህ ወለነኝ ዋሽንግተን ዲሲ። በቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ እንሻገራለን። ጦርነትም ይሁን ሰላም፣ የጋዛ ነዋሪዎች ስጋት ተጋርጦባቸዋል። የተባበሩት መንግስታት ድርጅት ባለፈው አስር ዓመት ጊዜ ውስጥ ሕይወታቸውን ለማዳን ደህንነት ፍለጋ መኖሪያ ቀያቸውን ለቀው የተሰደዱ ሰዎች አሀዝ በእጥፍ አድገዋል ሲል አስታውቋል። ይሁን እንጂ በጋዛ ቤተሰቦች የቱንም ያህል ደህንነት ሽተው ከቦታ ቦታ ቢንቀሳቀሱ ከለላ ለማግኘት አለመቻላቸውን ይናገራሉ። የአሜሪካ ድምጿ ሄዘር ሜርዶክ በካን ዩኑስ ከሚገኙት ኔዳል መሐሙድንና አምጂር ታንቲሽ እንዲሁም ኢናስ ታንቲሽ ጋር በመተባበር ያደረሰችንን ዘገባ ኤደን ገርመት አቅርበዋለች። አማን አልሻፊና ሶስት ልጆቿ ካለፈው ጥቅምት ወር አንስቶ በጦርነቱ የተነሳ ስድስት ጊዜ ተፈናቅለዋል። ለመጀመሪያ ጊዜ ከመኖሪያ ቀያቸው ሲሸሹ የሄዱት ወደ ሰሜናዊ ጋዛ ቤት ላህያ የተሰኘ ስፍራ ሲሆን አሁን ግን ያ ሰፈር ወደ ፍርስራሽነት መቀየሩን ሰምታለች። አማን አልሻፊ የቦምብ ድብደባው የማያቋርጥ በመሆኑ ነው የሸሸነው። ፈርቼ ነበር፣ ነገር ግን ምንም አይነት መልእክትም ሆነ ማስጠንቀቂያ አልነበረም። ከዚያን ጊዜ አንስቶ ብዙ ጊዜ ወደ ደቡቡ የሀገሪቱ ክፍል ብትሸሽም የእስራኤልና ሀማስ ጦርነት ግን እየተከታተላቸው ይገኛል። የጋዛ ደቡባዊ ድንበር የሆነችው ራፋ ስትደርስም በሰርጡ ከሚገኙ ሁለት ሚሊዮን በላይ ሰዎች ጋር የመጠለያ ድንኳን ተክላ እዛ ቆይታለች። ይሁን እንጂ በሰሜኑ የተከሰተው ረሃብ ወደ ደቡቡ እየተንሰራፋ ነው። ባለፈው ወር ራፋ ላይ ጥቃት ከመፈጸሙ በፊት ሁሉም ሆስፒታሎች የተዘጉ ሲሆን፣ የውሃ አቅርቦቱም እየተቆራረጠ ነበር። በዚህ ጊዜ አማኒ ወደ ኋላ ወደ ሰሜኑ በመመለስ ወደ ካህን ዩኒስ መጠለያ ጣቢያ ሄደች። አማኒ እዚህ ምንም አይነት የኤሌክትሪክ፣ የጋዝ፣ የውሃ አቅርቦት አለመኖሩንና ያለውን ምግብ አነስተኛ መሆኑን ትናገራለች። እንደ አትክልት፣ ቲማቲም ያሉ ቀላል ነገሮችንም እንኳን ማግኘት አልቻልም። እነዚህ አንድ ሰው ልጆቹን ለመመገብ የሚያስፈልጉ መሰረታዊ ነገሮች ናቸው። ዘይት የለም። ስጋ የለንም። ዋጋውንም አንችለውም። ዋጋውን የምንችለው ፍራፍሬም ሆነ ወተትና የወተት ተዋጽኦ የለም። የመንግስታቱ ድርጅት በዓለም ዙሪያ 120 ሚሊዮን ሰዎች በኃይል ተፈናቅለው ከመኖሪያ ቤታቸው ውጪ ጦርነትና የሰብአዊ መብት ጥሰቶችን በመሸሽ ፈርተው እየኖሩ ነው ሲል አስታውቋል። አብዛኞቹ ሰዎችም ሰላማዊ ስፍራ ፈልገው የሚሸሹ ሲሆን፣ ይሁን እንጂ የጋዛ ነዋሪዎች በጋዛ ሰላማዊ ስፍራ ባለመኖሩ በህይወት ለመቆየት ያለማቋረጥ እንደሚንቀሳቀሱ ይገልጻሉ። ራፋ ሙሳፋራት ጡረታ የወጡ የጋዛ መምህር ናቸው። ልጆቹን ያቸው ሴቶች፣ እንዲሁም አዛውንቶች አሁንም ድረስ እየተገደሉ ነው። በነዋሪዎች ላይ ቤቶች እየፈረሱ ነው። ጥቂት ቤተሰቦች ጋዛን ጥለው መሸሽ ቢችሉም አብዛኞቹ ግን ለማምለጫ የሚሆኑ ድንበሮች በመዘጋታቸውና ለማምለጥ ከተፈናቃዮቹ አቅም በላይ የሆነ ከፍተኛ የገንዘብ ክፍያ ስለሚጠየቅ ጋዛን ጥለው መውጣት አልቻሉም። ራፋት ሙሳ በድጋሚ፣ ይሄ የተወለድኩበት የእኔ ቤት ነው። ቅድመ አያቶቻችንና አባቶቻችን እዚህ ነው የተወለዱት። ታሪካችን እዚህ ነው። የጋዛ የጤና ሚኒስቴር ባለፈው ጥቅምት ወር ሐማስ 1200 እስራኤላውያንን ገድሎ 250 የሚደርሱ ታጋቾችን ከወሰደ በኋላ በጋዛ ከ37000 በላይ ሰዎች ሲገደሉ ከ85000 በላይ ተጎድተዋል ሲል አስታውቋል። በመጪው የበጋ ወቅት ሙቀቱ ሲያይልም ከጦርነቱ ጋር የምግብ፣ የንጹህ ውሃ፣ የመጸዳጃ ቤት እና የጤና አቅርቦት ችግሮች ተደማምረው የሟች ሲቪሎች ሀዝ ከዚህ እንደሚልቅ ይጠበቃል። አማን አልሻፊ ጦርነቱ ነገ ቢቆም ራሱ ጋዛ ፈራርሳለች፣ ትላለች። ጋዛ የምታስፈራን የምትሆነው የሚያስፈራ ይሆናል። የፈራረሱ ቤቶች፣ መንገዶችና መሬቶች እንዲሁም ያለ ኤሌክትሪክና ውሃ በጣም አስጊ ነው የሚሆነው። ባለፉት ቅርብ ወራት የሰላም ስምምነት ጥረቶች ሳይሳኩ ቀርቷል። እስራኤል ጦርነቱ ሐማስን በማፍረስና የታገቱት ሁሉንም ዜጎቿን በማስለቀቅ ብቻ እንደሚያበቃም እየማለች ነው። ለሄዘር መርዶክ ዘገባ አዳነች ገረመው ከዋሽንግተን ዲሲ ክቡራትና ክቡራን፣ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋግርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ ዝግጅታችን ዲሞክራሲ በተግባር ይሆናል። ለዛሬው ዲሞክራሲ በተግባር ጥንቅራችን የመረጥ ነው። ዛሬ በአሜሪካ በመከበር ላይ ካለው ጆን ቲንዝ ጋር በተገናኘ ፕሬዚዳንት የውጭዎቹ ባይደን ና ትራምፕ የጥቁር ድምፅ ሰጪዎችን ድጋፍ ለማግኘት የሚያደርጉትን ጥረት ይመለከታል። ዛሬ በፈረንጆቹ አቆጣጠር ጁን 19 ሲሆን በአሜሪካ ደግሞ ጆን ቲንዝ በመባል የሚታወቀው በዓል የሚከበርበት ዕለት ነው። እለቱ የሚከበረው በአሜሪካ የእርስ በርስ ጦርነት ወቅት በእንደ አውሮፓውያን አቆጣጠር 1865 ዓ ም ኮንፌዴሬት በመባል ይታወቁ በነበሩ ግዛቶች ባሪያ ፍንገላ እንዲቀር የተደረገበትን እለት ለማስታወስ ነው። በያዝነው የአሜሪካ ምርጫ ፕሬዚዳንታዊ እጩዎቹ ጆ ባይደን እና ዶናልድ ትራምፕ ዛሬ የሚከበረውን ጁን ቲንዝ ወይም ባሪያ ፍንገላ እንዲቀር የተደረገበትን እለት ለማስታወስ ከሚከናወኑ ተግባራት ጋር በተያያዘ ጥቁር ድምፅ ሰጪዎችን ለማግኘት እየጣሩ ነው። የቪኦ ስካት ስተርንስ ያደረሰን ዘገባ ነው እንደሚከተለው ተቀናብረዋል። ፕሬዝደንት ጆ ባይደን ጁንቲንዝን በማስመልከት ቀደም ብለው በዋይት ሃውስ ኮንሰርት አዘጋጅተዋል። ታሪካችን ያለፈው ብቻ አይደለም፣ አሁን ያለውና ወደፊት የሚመጣው ነው። የወደፊቱ ደግሞ የሁላችን ሊሆን ይገባል። ለተወሰን ነው ብቻ መሆን የለበትም። የፖለቲካ ባላንጣዎቻቸው ታሪክን ከልሰው ሊጽፉ እየሞከሩ ነው ሲሉ ባይደን ይከሳሉ። እነርሱ በአዲስ ልብስ የመጡ አሮጌ ጣረሞቶች ሲሆኑ ወደ ኋላ ሊመልሱን እየሞከሩ ነው። ነፃነታችን እየነጠቁን ነው። ጥቁሮች ድምፅ እንዳይሰጡ ወይም ድምፃቸው እንዳይቆጠር አስቸጋሪ ሁኔታዎችን እየፈጠሩ ነው። በዚህም በልዩነታችን ውስጥ ያለውን እሴት እኩልነትና አቃፊነት እያጠቁ ነው። የዶናልድ ትራምፕ የምርጫ ዘመቻ ቡድን በበኩሉ ጥቁር አሜሪካውያን ለትራምፕ በሚል መሪ ቃል ዝግጅቶችን ጀምረዋል። የቀድሞው ፕሬዝደንት ሚቺጋን ውስጥ በሚገኝ አንድ ቤተ ክርስቲያን ውስጥ ጥቁር ድምፅ ሰጪዎችን አግኝተዋል። ለእኛ እጅግ ወሳኝ ወቅት ላይ እንገኛለን። ከአብርሃም ሊንከን ወዲህ ለጥቁሮች ብዙ ነገር ማድረጋችን ስንናገር በኩራት ነው። ጥቁር ድምፅ ሰጪዎች በሚሊዮን በሚቆጠሩ ሕገ ወጥ ባዕዶች ብሎ በጠሯቸው ሰዎች ስራቸውን እያጡ መሆኑንም ትረምፕ ተናግረዋል። ሁሉም ግዛቶች ድንበር ላይ እንዳሉ ግዛቶች ነው የሚቆጠሩት። ወደ የአካባቢያችሁ እየመጡ ሥራችሁን እየነጠቁ ነው። የአፍሪካ አሜሪካውያን ላይ አሉታዊ ተጽዕኖ እያደረሱ ነው። በመቀጠልም በሂስፓኒክ አሜሪካውያን ላይም ችግር እየፈጠሩ ነው። በባይደን የአስተዳደር ዘመን እየተባባሰ በመጣ ባሉት ወንጀል ጥቁር ማህበረሰቦች እየተጎዱ መሆኑንም ትራምፕ ተናግረዋል። ወንጀሉ በዚህ የአፍሪካ አሜሪካውያን በሚኖርበት ይበልጥ ይከሰታል። ሰዎች ሲያገኙኝ ከለላ እንደሚሹ ይነግሩኛል። ፖሊስ እንዲከላከላቸው እንደሚሹም ይነግሩኛል። ዳቦ ለመግዛት መንገድ ስንሻገር ጥቃት እንዲደርስብን ወይም እንድንገደል አንፈልግም ይሉኛል። የፌዴራሉ የወንጀል ምርመራ ቢሮ ኤፍ ቢ አይ መረጃ እንደሚያመለክተው ግን አደገኛ ወንጀሎች በትላልቅም ሆነ ትናንሽ ከተሞች ቀንሰዋል። ከአራት ዓመታት በፊት ጥቁሮች በሰጡት ድምፅ ለሥልጣን እንደበቁ የሚገልጹት ባይደን በዚህኛው ምርጫ ድጋፋቸውን እንደሚሹ ተናግረዋል። ጥቁር አሜሪካውያን ድምፅ በመስጠታቸው እኔና ካማል ሃሪስ ፕሬዚዳንትና ምክትል ፕሬዚዳንት ለመሆን በቅተናል። ይህም በእናንተ ድምፅ ምክንያት ነው፣ ማጋናኒ አይደለም። እናንተ ድምፅ በመስጠታችሁ ዶናልድ ትራምፕ የተሸነፉ የቀድሞ ፕሬዚዳንት ሆኗል። በዚህኛው ምርጫም በእናንተ ድምፅ አማካኝነት ዶናልድ ትራምፕ ተሸናፊ ይሆናሉ። ከአራት ዓመታት በፊት በነበረው ምርጫ ትረምፕን የመረጡት ጥቁር ድምፅ ሰጪዎች ስምንት በመቶ የሚሆኑት ብቻ ናቸው። ፒው የተሰኘው ተቋም የሰበሰበው የሕዝብ አስተያየት መለኪያ እንዳመለከተው በያዝነው የምርጫ ዘመቻ 18 በመቶ የሚሆኑት ጥቁር ድምፅ ሰጪዎች ትረምፕን ይደግፋሉ ሚችጋንን ጨምሮ ወደ የትኛውም እጩ ሊያጋድሉ በሚችሉ ግዛቶች ልዩነት ሊያመጣ የሚችል መጠን እንደሆነ ተናግረዋል። ስካት ስተርንስ ስላላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። የተባበሩት መንግስታት ድርጅት አሃዝ እንደሚያሳየው ሶስት ዓመት ባስቆጠረው የሩሲያ ዩክሬን ወረራ ወደ 6.5 ሚሊዮን ዩክሬናውያን ከሀገራቸው ተሰደዋል። የድርጅቱ የቅርብ ጊዜ ዘገባ እንደሚያመለክተው አብዛኞቹ አንድ ቀን ወደ ሀገራቸው እንደሚመለሱ ተስፋ ያደርጋሉ። ሌሳ ፓከሌትስ ወደ ሀገራቸው የተመለሱ ዩክሬናውያንን አነጋግራ ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ጀርባ ላይ የሚነገት ቦርሳና አንድ ጥቅል ዳይፐር ዳሪያ ፍሪች አልቺና እንደ ኤሮፓ አቆጣጠር መጋቢት 2022 በጦርነቱ መጀመሪያ ላይ የዩክሬን የትውልድ ከተማዋን ሚኮላይቭን ለቃ ስትወጣ የያዘችው ይኸው ነበር። ሴት ልጇ ሳሻ በዚያን ጊዜ የስድስት ወር ህፃን ነበረች። አገሬ ቤቴ መቆየት ፈልጌ ነበር፣ ነገር ግን አጠገባችን ባለው ቤት ላይ ሮኬት ፈነዳ። መስኮቶቻችን ተሰባበሩ። በጣም ያስፈራ ነበር። በቃ ለመሸሽ ወሰንን። ከልጇና ከእናቷ ጋር የተሰደደችው ፍሪች አልቺና ጣሊያን ገባች። ሲሲሊ የሚገኙ ገዳማት መጠለያ ሰጥተዋቸው ከአንድ ዓመት በላይ ተቀምጠዋል። ሁለት ሳምንት ብቻ ብንቆይ ነው ብዬ ተስፋ አድርጌ ነበር። ነገር ግን እኔ የምኖርበት ወረዳ በዚያ ጊዜ ተይዞ ለነበረው ለሄርዘን በጣም ቅርብ ነው። የከተማው ሁኔታ አስፈሪ ሆኖ ነበር። እንደ አውሮፓውያን አቆጣጠር በ2022 መገባደጃ ላይ ሄርዘን ነፃ ከወጣች በኋላ ግን ወደ መኖሪያችን መመለሻችንን ትኬት ገዛው። ፍሪች አልቺና የመመለሱ ውሳኔ ከባድ እንደነበር አልደበቀችም። ምክንያቱም ሚኮላይቭ አሁን እንደ ግንባር ከተማ የሚቆጠር ስለነበረ ግን ለመመለስ በጣም ቆርጣ ተነስታ ነበር። ባለቤቴ የሰራዊቱ አባል ነው። ጦርነቱ እንደተጀመረ ወዲያው አንድ ቀን ጠዋት ላይ ተጠራ። እንግዲህ ልጃችን አባቷን ላታውቀው ነው ብዬ ጭንቅ ብሎኝ ነበር። ገና ትንሽ ሳለች ስለተሰደድን ዓመቱን ሙሉ አባቷን ሳታየው አደገች። ትንሿ ሳሻ አሁን መጠለያ ጣቢያው ባለው መዋለ ሕጻናት ትውላለች። ቤተሰቡ ካለማቋረጥ ከሚሰማው የማስጠንቀቂያ ደወል ጋር ተለማምዷል። ፍሪች አልቺና ደቡብ ዩክሬንን በሚያስተዋውቅና የባህል ፌስቲቫሎችን በሚያዘጋጅ አንድ ለትርፍ ያልተቋቋመ ድርጅት ውስጥ ትሰራለች። ወደ ሚኮይላቭ ስንመለስ እንደገና ነፍስ ዘራሁ። እዚህ እንደማስፈልግ አውቅ ነበር። ወረራው ሲጀምር ወደ ውጭ አገር መሸሽ ለቴቲያና ሜሮሽንቼንኮቭ ምርጫዋ አልነበረም። በኪየቭ ክልል የምትገኘው ከተማዋ ኢቫንኪቭ የተያዘችው ወዲያው ነበር። ሰላሳ ስድስቱም ቀናት ከባድ ነበሩ። ለአእምሯችንም ጭምር ከባድ ጊዜ ነበር። የጦር አውሮፕላኖች ኪቭን በቦምብ ለመደብደብ በየምሽቱ ማለት ይቻላል በቤታችን ጣሪያ ላይ ይበሩ ነበር። ሩሲያውያኑ አካባቢውን ለቀው ከወጡ በኋላ ሀገር ጥለን መሄድ እንዳለብን ወሰንኩ። ሜርሾኒቼንኮ ልጇን ኢቫንካን ይዛ ወደ ቡልጋሪያ መጣች። በዚያም ለስድስት ወራት ቆዩ። ለአንድ የዩክሬን ኩባንያ ከርቀት ሰራ ነበር። ነገር ግን ደሞዜ እዚያ ለተመቻቸ ኑሮ በቂ አልነበረም። በዚያ ላይ ደግሞ ትንሽ ልጅ ይዤ ብቻዬን ነበር የምኖረው። በአካባቢው ያለው መዋለ ህጻናትም ሞልቶ ነበር። ትንሿ ኢቫንካም ቤታችን ናፈቀኝ እያለች ያለማቋረጥ ትወተውታታለች። እኔም ናፍቆኛል። ከሁሉም በላይ ክልላችን ከሌላው ጋር ሲነጻጸር ጸጥ እያለ መጥቶ ነበር። ስለዚህ ባለፈው መጸው ወቅት ተመለስን። ኢቫንካ በዚህ በመጸው ወቅት ትምህርት ቤት ለመሄድ ዝግጅት ላይ ነች። የመጀመሪያዋን ትልቅ የዳንስ ትርኢት አሳይታለች። እናቷ ጦርነት ቢኖርም ሁለቱም ወደ ቤታቸው በመመለሳቸው ደስተኛ መሆናቸውን ተናግራለች። ልክ ከተመለስን ከጥቂት ሳምንታት በኋላ ትልቅ የሮኬት ጥቃት ደረሰ። ግን አሁንም ቢሆን ባደረግኩት ውሳኔ አልተጸጸጥኩም። በራስ ቤት ውስጥ ሆኖ በህይወት መተንፈስ ይቀላል እና ያነጋገርናቸው ሁለቱም እናቶች እንደገና ቤታቸውን ጥለው የሚሰደዱት የሩሲያ ወረራ ስጋት ከተመለሰ ብቻ ነው ብለዋል። ስርጭታችን ይቀጥላል። አሜሪካና ህዝቧ ቀጣዩ ጥንቅራችን ነው። የአሜሪካ ህዝብ ቁጥር እድገት ዝግተኛ ቢሆንም የውጭ አገር ተወላጆች ቁጥር ግን ከምንጊዜውን በበለጠ መጠን አድጓል። የአሜሪካ ድምጿ ዶራ ማኳር ያጠናቀረችው ዘገባ ለሳምንታዊ የአሜሪካና ህዝቧ ፕሮግራም ተዘጋጅተዋል። ቆንጅታ እየተቀርበዋለች የዩናይትድ ስቴትስ የሕዝብ ቆጠራ ወይም ሴንሰስ ቢሮ መረጃ እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር ከ2010 እስከ 2022 ዓ.ም ማለት እስከ ካቻምና በነበሩት አስርተ ዓመታት አሜሪካ ውስጥ ያሉ የውጭ ሀገር ተወላጆች ቁጥር ከ15 በመቶ በሚበልጥ መጠን አድጎ ከ46 ሚሊዮን አልፏል። ይህም አጠቃላዩ የአሜሪካ ህዝብ ቁጥር እድገት ዝግተኛ ቢሆንም የውጭ ሀገር ተወላጆቹ ቁጥር ቀደም ብሎ ከነበረው እያሻቀበ መሆኑን ነው የሚያሳየው። በብሩኪንግስ ተቋም የህዝብ ብዛት መረጃዎች ከፍተኛ አጥኚ የሆኑት ዊሊያም ፍሬ እንደሚሉት ባለፉት አስርት ዓመታት የውጭ ሀገር ተወላጅ የአሜሪካ ዜጎች ቁጥር ከተጠቀሰውም በላይ ሊያሻግር ይችል ነበር ባለፉት አስርት ዓመታት የታየው ጭማሪ ከዚህም ሊበልጥ ይችል ነበር ምክንያቱም በቀደሙት አስርት ዓመታት በተለይም ከ1990 እስከ 2000 ዓ.ም ከዚያ በላይ እድገት አሳይቶ ነበር ዩናይትድ ስቴትስ ውስጥ ያሉት የሌላ ሀገሮች ተወላጆች ቁጥር ከ1990 እስከ 2000 ዓ.ም በነበሩት አስርት ዓመታት ከ19 ሚሊዮን ወደ 31 ሚሊዮን ጨምረዋል በ12 ሚሊዮን ከፍ ብሏል ማለት ነው በተጻራሪው ደግሞ ከ2010 እስከ ካቻምና 2022 በነበሩት ዓመታት የውጭ ሀገር ተወላጆቹ ቁጥር በ6.2 ሚሊዮን ብቻ ነው የጨመረው። 40 ሚሊዮን የነበረው 46.2 ሚሊዮን መድረሱን ነው የህዝብ ብዛት ቀማሪው ሴንሰስ ቢሮ መረጃ የሚያመለክተው። የብሮኪንግስ ተቋሙ የስነ ህዝብ አጥኚ ዊሊያም ፍሬ እንደሚያስረዱት ይህ ለመሆኑ ሁለት አበይት ምክንያቶች ይጠቀሳሉ። የትረምፕ አስተዳደር ያወጣቸው የተለያዩ ፖሊሲዎች ዩናይትድ ስቴትስ የሚመጡ አንዳንዶቹን የውጭ ሀገር ሰዎች ቁጥር እንዲቀንስ አድርጓል። ዓለም አቀፍ ወረርሽኙ ደግሞ ሌላው ምክንያት ነው። ከዚህ በኋላ በቀጠለው ጊዜ ደግሞ እንደገና ቁጥሩ መጨመር ጀመረ። ነገር ግን በምን ያህል እንደጨመረ በቀጣዩ አመት ወይም ከዚያ በኋላ በሚመጣው አመት የሚወጡትን ሪፖርቶች እስከምናይ ድረስ ለማወቅ አንችልም። ባለፈው እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት ዩናይትድ ስቴትስ የሚኖሩ የውጭ ሀገር ተወላጆች ቁጥር በበለጠ ፍጥነት እያሻቀበ መሆኑ እንዳለ ሆኖ የስነ ሕዝብ ከፍተኛ አጥኚው ዊሊያም ፍሬ እንደሚያስረዱት አጠቃላዩ የአሜሪካ ሕዝብ ቁጥር እድገት ግን ዝግተኛ ይሆናል ተብሎ ነው የሚጠበቀው። በተለይም የወጣቶች ቁጥር እድገት አነስ ያለ ይሆናል። መጪውን የሰራተኛ ኃይሉን ይዞታ ታሳቢ አድርገን ብዙ ሰው ወደ ስራ እንዲሰማራ ለማድረግ የምናስገባቸውን የውጭ ሀገር ሰዎች ቁጥር ከፍ ማድረግ ያስፈልገናል። የዩናይትድ ስቴትስ የህዝብ ቆጠራ ቢሮ መረጃ እንደሚያሳየው ዩናይትድ ስቴትስ ውስጥ የሚኖሩ የውጭ ሀገር ተወላጆች የትምህርት ደረጃ ከፍ እያለ ነው። እንደ አውሮፓውያን የዘመን አቆጣጠር በ2010 የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ወይም ከዚያም አለፍ ብለው ትምህርታቸውን የቀጠሉ ሰዎች ቁጥር 68 ከመቶ የነበረ ሲሆን በ2022 ወደ 75 ከመቶ ከፍ ብሏል። ከአሜሪካ ግዛቶች ከፍተኛ የውጭ ሀገር ተወላጆች ቁጥር ባላቸው እንደ ካሊፎርኒያ፣ ኒው ጀርዚ፣ ኒውዮርክ እና ፍሎሪዳ ባሉት ግዛቶች የውጭ ሀገር ተወላጅ ነዋሪዎቻቸው ቁጥር ጠቃላዩ ሕዝባቸው ከአንድ አምስተኛ የሚበልጠውን ይይዛል። በደቡብ አፍሪካ ስልሳ ሚሊዮን ሰዎች የምግብ ዋስትና ችግር አለባቸው ሲል የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት በደቡብ አፍሪካ ስልሳ ሚሊዮን የሚገመቱ ሰዎች በኤልኒኞው ምክንያት በተፈጠረው ድርቅ ለምግብ ዋስትና አጦት ተዳርገዋል ብሏል። ችግሩ ያለው በማላዊ ዛምቢያና ዚምባብዌ ብቻ ሳይሆን በሌሎችም ዓለም አቀፍ የእርዳታ ጥሪዎችን ባቀረቡ ሀገራት እንደሆነ አስታውቋል። ኮሎምበስ ማቩንጋ ከዚምባብዌ እንደዘገበው የተባበሩት መንግስታት የምግብና የእርሻ ድርጅት ቀውሱን ለማቃለል ተስፋ በማድረግ አስር ሚሊዮን ዶላር መድበዋል። ደረጀ ደስታ ዝርዝሩን ያሰማናል። የተባበሩት መንግስታት የምግብና የእርሻ ድርጅት ባወጣው መግለጫ አንጎላ፣ ኢስዋቲኒ፣ ማዳጋስካር፣ ሞዛምቢክ እና ታንዛኒያ በደቡባዊ አፍሪካ በተከሰተው ድርቅ እየተጎዱ ነው። ከሐራሬ በስተደቡብ 100 ኪሎ ሜትር ርቀት ላይ የምትኖረው ፕላዴስኪስ ማዲዚ ካትሬ ድርቁን ለመቋቋም ከሚታገሉት ሚሊዮኖች አንዷ ናት። ሰብሎቿ ደርቀው ከረገፉ በኋላ የዓለም ምግብ ፕሮግራም አራት ልጆቿን ለመንከባከብ የምትጠቀምበትን በወር 65 ዶላር እያገኘች ነው። ከገንዘቡ 25 ዶላር የሚሆነው ለምግብ ሲሆን 20 ዶላሩ ለትምህርት ቤት ክፍያ ይውላል። እዚያ ብዙ ያልተከፈለ ዕዳ አለኝ። ከዚያ የቀረውን 20 ዶላር ከብረታ ብረት ፋስና መጥረቢያ የመሸጥ ስራዬን ለማሻሻል እሰራበታለሁ። ያ እያገዘኝ ነው። የዓለም ምግብ ድርጅት ምናልባት እርዳታውን ለተጨማሪ ለሁለት ሶስት ወራት እንደሚያራዝም ተስፋ አደርጋለሁ። ስለዚህ ጥቂት ነገሮች ስላሉኝ የንግድ ስራዬን አቅም ማሳደግ እችላለሁ። በዚህ መንገድ በማገኘው ትርፍ ልጆቼን እጠብቃለሁ። ከልጆቼ ጋር ለልመና ወደ ጎዳና እንወጣም። የዓለም ምግብ ድርጅት በሚቀጥለው ወር በማዲዝ ካትሪ አካባቢ እርዳታውን ያጠናክራል። ነገር ግን ድርጅቱ በቅርቡ የኤልኒኖ ድርቅ ተጽዕኖ እየጠነከረ በመጣበት በመላው ዚምባብዌ እንደገና ለመጀመር ተስፋ ያደርጋል። በቅርቡ በዛምቢያ ዋና ከተማ ሉሳካ በስካይፕ በሰጡት ቃለ ምልልስ የድርቅን ተጽዕኖ ለመገምገም ወደ ክልሉ የሄዱት የዓለም ምግብ ድርጅት ዋና ዳይሬክተር ሲንዲ ማኬን ክስተቱ ትልቅ አደጋ ሲሉ ገልጸውታል። ክስተቱን ትልቅ አደጋ ሲሉ ገልጸውታል። እነዚህ ሰዎች ሁሉንም ነገር አጥተዋል። ገቢ የላቸውም። ዓመቱን ሙሉ ያለ እርዳታ የሚተርፉበት ምንም መንገድ የላቸውም ምክንያቱም የሚቀጥለው ሰብል እስከሚቀጥለው ግንቦት ድረስ አይታረስም። እነዚህ ሰዎች ሰብሎቻቸውን በሚያገኙባቸው መጋዘኖች የተማመኑ ናቸው። በዚህ ጊዜ ምንም አላገኙም። በክልል ደረጃ ድርቁን ለመቋቋም ከዓለም ምግብ ድርጅትና ከአስቸኳይ ጊዜ ቀውስ ብቻ ወደ አራት መቶ ሚሊዮን ዶላር አካባቢ ያስፈልጋል። መኬን በአየር ንብረት ለውጥ ምክንያት የተፈጠረው ድርቅ እንደገና መከሰቱ ለአየር ንብረት ትንበያ ከፍተኛ መዋለ ነዋይ ማፍሰስን የሚጠይቅ በመሆኑ ሰዎች ለሚመጣው ነገር ዝግጁ መሆን አለባቸው ብለዋል። ድርቅን የሚቋቋሙ ሰብሎችን መትከል እና ዝናብ በሚኖርበት ጊዜ ጥሩ የውሃ አጠቃቀም መኖሩን ማረጋገጥ ይችላሉ። ስለዚህ እዚህ የውሃ እያያስ ችግር ይሆናል። ከፀሐይ ብርሃን ኃይል አመንጭ እና ከሌሎች ነገሮች ጋር የውሃ ጉድጓዶች ጥቅም ላይ መዋላቸውን ማረጋገጥ ያስፈልጋል። በጣም የተወሳሰበ ሂደት ነው። ነገር ግን እነዚህ ገበሬዎች ራሳቸውን ብቻ ሳይሆን ማህበረሰባቸውን መመገብ እንደሚችሉ ማረጋገጥ በጣም ያስፈልጋል። በጦርነት ቀጠና ውስጥ ድንገተኛ ቀውሶች ላይ እንደምንሰራ ሁሉ ይህንን የድርቅ ቀውስ መከላከልና መምራት አለብን። ይህ እጅግ በጣም አሳሳቢና ሀገርን ሊያፈርስ ይችላል። ስለዚህ ያለንን መሳሪያዎች በተሻለ ሁኔታ መጠቀምና አርሶ አደሩ እንዲያድግ አዳዲስ ሳይንስና ቴክኖሎጂዎችን ማቅረብ መቻል አስፈላጊ ነው። ባለፈው ወር የደቡብ አፍሪካ የልማት ማህበረሰብ ሀገራት መሪዎችና መንግስታት በኤልኒኖ ምክንያት በተከሰተው የሰብአዊ ቀውስ ላይ በተካሄደው ጉባኤ ላይ የክልል መሪዎች 55 ቢሊዮን ዶላር ጠይቀዋል። የዓለም ምግብ ድርጅት ኤልኒኖ የላላ ሴድ ላኒና እያንዣበበ በመሆኑ ለክልሉ አዳዲስ ፈተናዎች መረባረብ ያስፈልጋል። ምክንያቱም የአየር ሁኔታ ክስተት ብዙ ጊዜ ወደ ከባድ ዝናብና ጎርፍ ስለሚያመራ የሰብል ጉዳትና የሰዎች መፈናቀልን ያስከትላል። በለውጥ ጊዜ ዓለም መረጋጋት ሲያጣ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 የአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ክብራትና ክብራን፣ ስርጭታችን ወደ ማጠናቀቁ ተቃርቧል። ከዛ በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዛሬ እንደ ኤሮፓ አቆጣጠር ሰኔ 19 ወይም ጁን ቲንዝ እየተባለ የሚጠራው ቀን ነው። ይህ ዕለት አፍሪካ አሜሪካውያን ከ150 ዓመታት በላይ ያከብሩት የነበረ ሲሆን አሁን በቅርቡ ብሔራዊ በዓል ሆኖ እውቅና አግኝቷል ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር ጁን ቲንዝ በእንግሊዝኛው ሰኔና 19 ወይም ጁን ና ናይንቲንዝ የሚሉት ቃላት የተጣመሩበት ነው። ዕለቱ እንደ አውሮፓ አቆጣጠር በ1865 በዩናይትድ ስቴትስ ውስጥ በባርነት ስር የነበሩ የመጨረሻዎቹ አፍሪካ አሜሪካውያን ከሁለት ዓመት በፊት ጀምሮ ነፃ መውጣታቸውን የተረዱበት ቀን ነው ሲልም ርዕስ አንቀጹ ያስረዳል። ርዕሰ አንቀጹ በመቀጠል እንደ ኤሮፓ አቆጣጠር ጥር 1 1863 ፕሬዝደንት አብርሃም ሊንከን በአመፀኞቹ የኮንፌዴሬሽን ግዛቶች ውስጥ በባርነት የተያዙ ሰዎች ሁሉ ነጻ ናቸው ሲሉ የነፃነት አዋጅ አወጡ። ስለዚህ በህጉ በባርነት የተያዙ ሰዎች በወቅቱ ነጻ የነበሩ ቢሆንም በተፈጠሩት ሁኔታዎች ምክንያት ቃሉ በየቦታው ለመሰራጨት አዝግሞ ነበር። ስለዚህ አስደሳች ዜናው ራቅ ብለው በመገለል ወደሚገኙት ወደ ተሸነፉትና የኮንፌዴሬሽን አካባቢዎች የተሰራጨው የእርስ በ ጦርነቱ ካበቃ ሁለት ወራት በኋላ ነበረ ሲል ርዕሰ አንቀጹ አስፍረዋል። እንደ አውሮፓ አቆጣጠር ከ1866 ጀምሮ ሰኔ 19 ወይም ጁንቲንዝ በአፍሪካ አሜሪካውያን ማህበረሰብ ሲከበር ቆይቷል ያለው ርዕስ አንቀጽ ጁንቲንዝ በይፋ እንዲከበር እውቅና ለማግኘት ግን ሌላ 155 ዓመታትን ፈጅቷል ብለዋል። እንደ እውነቱ ከሆነ እዚህ ለመድረስ ረዥም ጊዜ ተጉዟል። ይሁን እንጂ እንደ አውሮፓ አቆጣጠር ሰኔ 17 2021 ፕሬዚደንት ጆ ባይደን እንደ አውሮፓ አቆጣጠር ሰኔ 19 ወይም ጁንቲንዝ እንደ ፌዴራል በዓል ሆኖ እንዲከበር የሚያስችለውን ህግ ፈርመዋል በማለት በማለት ጽሑፉ አትቷል። ፕሬዚደንት ባይደን ባለፈው ዓመት በተከበረው የሙዚቃ ድግስ ላይ ለእኔ ሰኔ 19ን የፌዴራል በዓል ማድረግ ተምሳሌታዊ ምልክት ብቻ አልነበርም ማለታቸውን ርዕስ አንቀጹ ጠቅሰዋል። ለዚች ሀገር ለመጀመሪያው የባርነት ኃጢአት እውቅና መስጠቱ ትክክለኛ መግለጫ ነበር። የነፃነት አዋጁን ሰነድ ማስታወስ ብቻ አልነበረም። አገሪቱን ያነቃነቀውን የነፃነት ምንነት የያዘ ነው። አንዳንድ ሐሳቦች የበለጠ ኃይለኛ መሆናቸውን አረጋግጠዋል። ሊከለክሉ አይችሉም። የአሜሪካ የተስፋ ቃል እኛ ሁላችንም በእግዚአብሔር አምሳል እኩል የተፈጠርን መሆናችንንና በህይወታችን በሙሉ እኩል ልንስተናገድ የሚገባን መሆኑን የሚያስታውስ ነው። ባይደን በመቀጠል ዩናይትድ ስቴትስ የተመሰረተችው በአንድ ሀሳብ ላይ ነው፣ በዓለም ላይ ካሉት ከማናቸውም አገራት በተለየ መልኩ እነዚህ እውነቶች ሁሉም ወንዶችና ሴቶች እኩል እንደተፈጠሩና በፈጣሪያቸው የማይገፈፉ መብቶች እንደተጎናጸፉ እንድንገነዘብ ያደረገን ሀሳብ ነው ማለታቸውን ርዕስ አንቀጹ ጠቅሰዋል። ባይደን አያይዘውም ይህን የተስፋ ቃል ሙሉ በሙሉ ባናከብርም ከሱም ደግሞ ርቀን አናውቅም። ያለፉት ጥቂት ዓመታት እንደሚያስታውሱን አሁንም በጣም ኃይለኛ በሆነው ዘረኝነት ነጻነታችን አደጋ ላይ ወድቋል ሲሉ መናገራቸውን ጽሑፉ ጠቅሷል። በመጨረሻም ባይደን እንደ ኤሮፓ አቆጣጠር ሰኔ 19 እንደ ፌደራል በዓል ይከበራል ሲባል ሁሉም አሜሪካውያን የዚህን ቀን ኃይል እንዲረዱ ለማረጋገጥና እንደ አገር ልናደርገው የምንችለው ለውጥ እንዲሰማቸው ለማድረግ በአሜሪካ መሰረታዊ ማን ደህንነት አዲስ እስትንፋስ እንዲኖር ለማድረግ ነው ብለዋል ሲል ርዕስ አንቀጹ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠር ያመሸው ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ደረጀ ደስታ ከመላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያምሸት እንግዲህ ወልነኝ ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ሰላም።